ወይዘሮ የሺሀረግ በቀለ ከስምንት ዓመታት በፊት ከኖርዌይ ሲደርሱ ህጋዊ የጉዞ ሰነድ ስላልነበራቸው ለ15 ቀናት ያክል ለእስር ተዳርገዋል። የእስር ጊዜያቸው ሲጠናቀቅ ጊዜያዊ የጥገኝነት ፈቃድ አግኝተው ሥራ ሲሰሩ ቆይተዋል። አሁን በአባልነት የሚያገለግሉበት የኢትዮጵያ ስደት ጠያቂዎች ማህበር በኖርዌይ ያለ ፍላጎታቸው ወደ አገራቸው የመመለስ እጣ ፈንታ የገጠማቸውን 800 ስደተኞች ለመታደግ ጥረት በማድረግ ላይ ነው እየተባለ ያለው ያው እንግዲህ ስምንት መቶ ኢትዮጵያዊ ስደተኞችን አስገድደን እንመልሳለን ነው ብለው ያሉት። አስቀድመን ጭምጭምታ ነበረ። ከዚህ ስምንት መቶ ኢትዮጵያውያኖች ውስጥ ስልሳ ህጻናት እንዳሉበት ነው የተረዳነው። ኖዋስ የሚባል የስደተኞች መብት ለማስጠበቅ የሚከራከር ድርጅት ማለት ነው፣ ያ ለጀስቲስ ሚኒስትሩ ጥያቄ አቅርቦ ነበር ማብራሪያ ይሰጠ የሚል ግልጽ ያልሆነ መልስ እንደተመለስላቸው ከሁለት ሳምንት ነው ሶስት ሳምንት አካባቢ በኋላ ይሄ ሆኗል። እኛም ነገሩን በተለያየ ቦታ ለማጣራት በሞከርንበት ሰዓት ያው አስገድደን እንመልሳለን የሚል እንትን ነው የኖርዌይ ተገን ጠያቂዎች ድርጅት ቃል አቀባይ ዮን ኦለ ማርቲንሰን ውሳኔው በጎርጎሮሳዊው 2012 ዓ ም ኢትዮጵያና ኖርዌይ የተፈራረሙት ስምምነት አንድ አካል መሆኑን ተናግረዋል። ወደ አገራቸው የሚመለሱት የተገን ጥያቄያቸው ውድቅ የተደረገባቸውና በኖርዌይ ሕጋዊ የመኖሪያ ፍቃድ የሌላቸው ናቸው። የኖርዌይ መንግስት ሕጋዊ የጉዞ ሰነድ የሌላቸውን ወደ ኢትዮጵያ መመለስ ሳይችል ቆይቷል። ስለዚህ በ2012 ከኢትዮጵያ መንግስት ጋር ስምምነት ተፈረመ። ይህ በፈቃደኝነት የሚመለሱትንና የገንዘብ ድጋፍ የሚደረግላቸውን ይጨምራል። የኖርዌይ መንግስት እስካሁን ፈቃደኛ የሆኑትን እንዲሁም ሕጋዊ የጉዞ ሰነድ ያላቸውን ብቻ ነበር የሚመልሰው። የኢትዮጵያ ስደት ጠያቂዎች ማህበር በኖርዌይ አባላቱንና የሰብአዊ መብት ተሟጋቾችን በማስተባበር በኦስሎ እና መሰል ከተሞች ሰላማዊ ሰልፎች አካሂዷል። ወይዘሮ የሺረግ እንደሚናገሩት ኢትዮጵያውያኑ በፖለቲካ አመለካከታቸውና ተሳትፏቸው ምክንያት ወደ አገር ቤት ቢመለሱ ችግር ይገጥመናል የሚል ስጋት አላቸው። ኖርዌይ ውስጥ ያለ ስደተኛ በአብዛኛው በፖለቲካው ውስጥ ይገባል ወያኔ ለበቀል ከሚፈልጋቸው ጥገኝነት ጠያቂዎች በዋነኝነት የሚጠቀስ ነው። ከዚህ በፊት ኢትዮጵያን የማይወክሉ ጥቂት በውጭ ሀገር የሚገኙ ብሎ ባወጣው ዶክመንተሪ ላይ በኖርዌይ ያለን ስደተኞች ፎቶግራፍ ሁሉ በኢቲቪ ሁሉ ታይቷል እና ከዚህ አንጻር ኖርዌይ ያለ አክቲቭ ወያኔ አሸባሪ ብሎ በፈረጃቸው ለዲሞክራሲ የሚታገሉ የፖለቲካ ድርጅት አባል የሆኑ ጥገኝነት ጠያቂዎች በሙሉ ነው ይመለሱ ተብሎ የተፈረጀባቸው። ከዚህ አንጻር ድምጻችንን አሰሙልን ዩናይትድ ኔሽንስም አምነስቲ ኢንተርናሽናል ይህን ጉዳይ ይመለከተኛል ለሚል ኃይል በሙሉ ድምጻችን እንድታሰሙልን ነው የምንፈልገው። ተገን ጠያቂ ኢትዮጵያውያኑን በግዳጅ የመመለሱ ተግባር በትክክል መቼ እንደሚጀመር በእርግጠኝነት አይታወቅም ያሉት ዮን ኦለ ማርቲንሰን የኢትዮጵያውያኑን ስጋት ግን ይጋራሉ። ኢትዮጵያውያኑ ያለ ፈቃዳቸው ወደ አገራቸው ቢመለሱ ሊገጥማቸው የሚችለው አደጋ ያሳስበናል ሲሉም አክለዋል። ስምምነቶቹ አሊያም ከፊሉ ቢመለሱ በኢትዮጵያ ሳሉ አሊያም በኖርዌይ ባላቸው የፖለቲካ ተሳትፎ ምክንያት እንግልት ሊገጥማቸው ይችላል የሚል ስጋት አለን። እናም ፖለቲካዊ ተሳትፎ የሌላቸው በኢትዮጵያ በሰላም መኖር የሚችሉት ከኢትዮጵያ መንግስት ጋር በመተባበር ቢመለሱ ችግር ይኖረዋል ብለን አናምንም። ነገር ግን ፖለቲካዊ ተሳትፎ ያላቸው በኢትዮጵያ መንግስት ሊከሰሱ ይችላሉ የሚል ስጋት አለን። ኖርዌይ ጥብቅ የተገና አሰጣጥ ፖሊሲ ያጸደቀችው ባለፈው ዓመት ሲሆን በርካታ ስደተኞችን በግዳጅ ወደ መጡበት ለመመለስ የምታደርገው ጥረት የተባበሩት መንግስታት ድርጅትን ጨምሮ ከበርካታ የሰብአዊ መብት ተሟጋቾች ነቀፋ ገጥሞታል።